ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ጋዜጠኛ ራዊት አለሙ የኢትዮ 360 ሚዲያ መሥራችና አባል ጋዜጠኛ ምናላቸው ስማቸው የኢትዮ ሶስት መቶ ስልሳ ሚዲያ መስራችና አባል። በቅድሚያ ርዮት የኢትዮ ሶስት መቶ ስልሳ ሚዲያ ተልእኮ ግብና እሴቶቹ ምንድን ናቸው ከሚለው ለምን አነሳም? አመሰግናለሁ ካሳሁን። በአጭሩ ነጻ ሚዲያ መመስረትን አስበን ነው እየተንቀሳቀስን ያለ ነው። ዝርዝር የተጻፉ ነገሮች አሁን ባለንበት ሂደት ውስጥ ገና ስለሆኑ እንዲ እንዲህ ባልልህም አጠቃላይ ሀሳቡ ግን ነጻ ሚዲያ መመስረት ነው፣ የተለያዩ ፕሮግራሞች የሚቀርቡበት፣ የተለያዩ አመለካከቶች የሚስተናገዱበት። ከዚህ ቀደም የምናደርግ እንደነበረው ሁሉ በስልጣን ላይ ያለው ስርዓት ልክ ያልሆነ ነገር ሲያደርግ ወይንም ደግሞ ሰብአዊ መብቶችን ሲጥስ እያጋለጥን እየተቸን ሙያዊና የዜግነት ኃላፊነታችንን የምንወጣበት እያደረግን የነበረውን አስተዋጽኦ የምንቀጥልበት አንድ ነጻ ሚዲያ የመመስረት ግብ ነው ያለን። ምን አላቸውስ? የኢትዮ ሶስት መቶ ስልሳ ሚዲያ መስረታ ጀምሮ እስካሁን ድረስ ምን አይነት ሙያዊ እንቅስቃሴዎችን እያደረገ ይገኛል? አመሰግናለሁ ካሳሁን። በቅድሚያ ኤስቢኤስ ለኢትዮ ሶስት መቶ ስልሳ ይህንን እድል ሰጥቶ እዚህ ፕሮግራም ላይ እንድንቀርብ ላደረግ በጣም እናመሰግናለን። እንግዲህ ኢትዮ ሶስት መቶ ስልሳ ከተመሰረተ ወዲህ በጣም አጭር ጊዜ ነው። ሁለት ወራት እንኳን አልሞሉንም። ቀደም ሲል በሚዲያ ላይ ስንሰራ የቆየን ጋዜጠኞች፣ እንዲሁም ደግሞ በአንድ ጣቢያ ውስጥ ስንሰራ የነበርን ሰዎች፣ ተመሳሳይ የሙያ ዓላማ ያለን ሰዎች በጋራ ሁነን ያቋቋምነው ሚዲያ ነው። ይህ ሚዲያ ሲቋቋም ድንገት የተፈጠረ ነው። በእቅድ ተመርተን ወይም ደግሞ አስበንበት የተፈጠረ ነገር አይደለም። ቀደም ሲል ከኢሳት ጋር ተያይዞ በተፈጠረው ችግር ምክንያት ይሄ ሚዲያ ቢቋቋም ቢበዛ ለሀገራችን ይጠቅማል። በኢትዮጵያ ደግሞ ዲሞክራሲ ገና ያልጠነከረበት ሀገር፣ ሰብአዊ መብት ገና በእጅጉ የተከበረበት ሀገር ባለመሆኑ፣ እንዲሁም ደግሞ የመረጃ ፍሰቱ ልክ በዲሞክራሲያዊ ሀገሮች ባለው አይነት ሁኔታ ባለመሆኑ፣ ስለዚህ በሙያችን ለማንኛውም የሚዲያ ሰው በዜግነታችን ለምን አስተዋጽኦ አናድርግም? አማራጭ ሚዲያ ለምን አንሆንም ብለን ነው የተነሳሳ ነው። ስለዚህ ይሄ ሚዲያ እንደተመሰረተ መጀመሪያ ሕጋዊነቱን ማረጋገጥ እንዲሁም ደግሞ ለሙያው የሚያስፈልጉ ቁሳቁስና ፈንድ ማሰባሰብ ከወቅቱ ሁኔታ ጋር ደግሞ መረጃዎች ቶሎ ቶሎ የሚቀያየሩበት ጊዜ ስለሆነ ይህንኑ ስራ እያከናወን ያሉትን አማራጮች ለምሳሌ በሶሻል ሚዲያ ዩቲዩብ አለ፣ ፌስቡክ አለ፣ ኢንተርኔት አለ። ባሉት አማራጮች ያን ሙያችንን አስተዋጽኦ እያደረግ ነገር ግን ሜንስትሪም ሚዲያ የመፍጠር ህልም ይዘን ነው ስንንቀሳቀስ የነበረው። ስለዚህ በዚህ ሁለት ወር ባልሞላ ጊዜ ውስጥ ህጋዊነታችንን አረጋግጠናል። በነን ፕሮፊት ተቋምነት ኢትዮ ሶስት መቶ ስልሳ በቨርጂኒያ የተመዘገበ ነው። ይሄ ከተመዘገበ በኋላ ደግሞ ሌሎች ስቱዲዮ የሚሆኑ ጉዳዮችን የማሟላት፣ መሳሪያዎችን የማሟላት፣ ገንዘብ የማሰባሰብ ስራ እለት እለት ቀን ቀን ሁላችንም ጊዜያችንን በሙሉ ሰውተን እየሰራን ነው። እና በዚህ ሂደት ውስጥ ህብረተሰቡ ከፍተኛ ድጋፍ አድርጎልናል። ይሄ ድጋፍ ከምንጠብቀው በላይ ነበር። ወዲያውኑ ለህዝብ ይፋ ማድረጋችንን ተከትሎ ህብረተሰቡ በቁሳቁስም በገንዘብም ከፍተኛ ድጋፍ አድርጎልናል። ያንን እያከናወን ነው እንግዲህ። በዚህ በሶሻል ሚዲያን በመጠቀም ያለንን ዝግጅት በተለይ ዛሬ ምን አለ የሚባለው ፕሮግራማችንን ይዘን ቀርበናል። ዜናም ደግሞ እንደዚህ ሶሻል ሚዲያ ላይ ልዩ ልዩ ዜናዎችን እንሰራለን። ኦረዲ ስራውን ጀምረነዋል። ስለዚህ ወደፊት የተሟላ ስቱዲዮ ይዘን ስራውን ሙሉ በሙሉ በምንጀምርበት ጊዜ የተሟላ ነገር ይዘን እንደምንቀርብ እናውቃለን። እስካሁን በነበረው ሂደት ከፍተኛ የህዝብ ድጋፍ አግኝተናል። ከፍተኛ ተመልካች አፍርተናል። በፕሮግራሞቻችን ላይም ገንቢ አስተያየቶች እያገኘን ነው። ስለዚህ እስካሁን በሰራናቸው ስራዎች ለቢሮና ለስቱዲዮ የሚሆን ቤት ተከራይተን አሁን ያን ቁሳቁስ በማሟላት ሂደት ላይ ነው ያለ ነው። ወደፊት በሳተላይት ለመውጣት ዝግጅት እያደረግን እንገኛለን። በአጭር ጊዜ ውስጥ እንግዲህ ወደዛ ለመግባት ነው ጥረት እያደረግን ያለ ነው፣ ካሳው ሪዮት አሁን ምናላቸው እንዳነሳው የአንድ ሚዲያ ተቋም ግንባታ ጅምር ላይ ናችሁ፣ መሰረት እያኖራችሁ ነው ያለው። ከዚህ አኳያ አንድን ተቋም መገንባት ትልቁ ነገር የፋይናንስ ጉዳይ ነው፣ የባለሙያ ጉዳይ ነው። በማለበራዊነቱ በኩል እናንተ አላችሁ። ከፋይናንስ አኳያ ስቱዲዮውን ሙሉ በሙሉ አስፈላጊ በሆኑ ቁሳቁሶች መሙላት ከዛም አልፎ ትልቁ ተልኳችሁ በሳተላይት አገር ቤት በቀጥታ ለመድረስና አማራጭ ድምጽ ለመሆን ነው ትልማችሁ። እና ይህ ለማድረግ በምን መልኩ ነው ውጥን የያዛችሁት ድጋፎችን ከማን ነው የምትሹት አሁን የገለጽካቸውን አይነት ጉዳዮች አሟልተን ወደ ሳተላይት ለመውጣት ቤት ለመከራየት አሁን በየቤታችን ነው እንግዲህ እየሰራን ያለነው እንደምታየው ዛሬ ምናለን ፕሮግራም ከዚህ ወጥቶ በስቱዲዮ ለመስራት ከፍ ሲልም ደግሞ ወደ ሳተላይት ለመሄድ እንደዚህ እያሰባሰብን ያለናቸው ድጋፎች አሉ። ለምሳሌ በጎፈንድሚ በዚህ በርካታ ኢትዮጵያውያን እየተሳተፉ ነው። ከጠበቅነው መጀመሪያ ካስቀመጥ ነው የገንዘብ መጠን ከፍ እያደረግን ነው የሄድነው። ከጠበቅነው በላይ ነው እያገኘን ያለ ነው። ነገር ግን ያው ከሚያስፈልገው አንጻር ከሚያስፈልገው በላይ ነው ወይንም የሚያስፈልገውን ያህል ነው ማለት ሳይሆን ነገር ግን እንደ ወጣን ብዙ ማስረዳት እንደዚህ የሚጠበቅብን አይነት ስሜት ነበረኝ። በግሌ ግን ብዙውን ነገር ራሱ ሕብረተሰቡ ተደርቶት ዓላማችንን፣ ፍላጎታችንን ከፍተኛ ድጋፍ እየተደረገልን ነው ያለው። እንግዲህ ምንድን ነው የሚያስፈልጋችሁ ላልከውም ይሄው ድጋፍ ተጠናክሮ እንዲቀጥል ነው የምጠይቀው። በዚህ አጋጣሚ የገንዘብ፣ የሙያ ለስራ የሚያስፈልጉ መሳሪያዎችን የማድረግ ድጋፍ በሙሉ ተጠናክሮ ቢቀጥል የምናስበውን ነገር ማሳካት እንችላለን ብዬ አስባለሁ። ከዚሁ ጋር ግን ተያይዞ ከድጋፉ ጋር አንድ ትልቅ ጉዳይ ማንሳት እፈልጋለሁ። አብዛኞቻቹ የሚደግፉን ሰዎች ዓላማችን ገብቷቸው አንድ ነጻ ሚዲያ እንዲመሰረት፣ አማራጭ ሚዲያ እንዲመሰረት በመፈለግ እንደሆነ ይገባኛል። አንዳንድ ጊዜ ከዚህ ቀደምም በነበሩ አዝማሚያዎች ምክንያት ግን ይችን መልዕክት ማስተላለፍ እፈልጋለሁ። ከድጋፉ ጋራ አብሮ ሊሆን የሚገባው ነጻ ሚዲያን የመፈለግ አማራጭ ሚዲያን የመፈለግ ጉዳይ ነው ብዬ አምናለሁ። አንዳንድ ጊዜ እነሱ የማይወዱት ሰው በእንግድነት ሊጋበዝ ይችላል። እነሱ የሚቃወም አመለካከት የሚያራምድ ሰው ሊኖር ይችላል እና መደገፍ ማለት ነጻ ሚዲያ እንዲመሰረት የመደገፍ ሁሉንም አማራጭ ሀሳቦች ለማድመጥ መፍቀድን ጭምር ታሳቢ ያደረገ ድጋፍ እንዲሆን በዚህ አጋጣሚ አደራ ላለው የሚደግፍ ሰው የሚጠብቀው የእሱን የሆነ አመለካከት ወይም ደግሞ የእኔ የሚለውን ጉዳይ ፕሮሞት እንድታደርግለት ብቻ ከሆነ በዚህ መንፈስ አንሰራም ና ከወዲሁ ማሳሰቢያ ለመስጠት ጭምር ነው። ምናላቸው ሲው አንዱ አሁን ሬዮት ያነሳቸው ብርቱ ጉዳይ ነው። በተለይ ለማንኛውም ነጻ የሆነ የሚዲያ አቋም እንዲኖረው ለሚፍሻ አንድ ተቋምና ከዚህ አኳያ ኒውዮት እንዳነሳችው ነጻ የሆነ ዲቤት እንዲካሄድ በሀገር ውስጥ ጉዳይም ሆነ ሌሎች ዓለም አቀፍ ጉዳዮች ወይም በተለያዩ ሾዎች ላይ ለማድረግ ምን ያህል አዋኪ ነው ካለው ተሞክሮ አኳያ ወደፊትስ ይህንን የእናንተ ደጋፊዎች በውል ተገንዝበው የነጻ ሚዲያን ምነት አውቀው ሀሳቦች እንዲስተናገዱ በእናንተ ላይ ተጽዕኖ እንዳያደርጉ ለማድረግ ምን አይነት ግንዛቤ ማስጨበጫ ስትራቴጂ ነድፋቸዋል? አመሰግናለሁ። ካሳውን እንደ እንደጠቀስከው በኢትዮጵያ የሚዲያ ታሪክ ነፃ ሚዲያ ለመፍጠር በተደረገ ጥረት ሀሳቡን ከመግለጽ እና የጽሁፍ ነፃነትን ጨምሮ በመብት ደረጃ በህገ መንግስት ደረጃ ተከበረ ከተባለ ወዲህ እንዲሁም ከዛ በፊት በነበሩ ከቅድመ ምርመራ ጋር በተያያዘ ብዙ ዋጋ እንደተከፈለ ይታወቃል። ኢትዮጵያ ውስጥ በተፈጠረ አፈና በተለያዩ ጊዜ የነበሩ አገዛዞች ሚዲያን ለማፈን ሲያደርጉ በነበረው ጥረት ብዙ ዋጋ የከፈሉ ጋዜጠኞች አሉ። ህይወታቸውን ያጡ በርካታዎቹ ደግሞ ለስደት የተዳረጉ በርካታ በርካታ ጋዜጠኞች እንደነበሩ እናስታውሳለን። እንግዲህ በዚያ ሂደት ውስጥ ያንን ነጻነት የኢትዮጵያ ህዝብ መረጃ የማግኘት መብቱን እንዲጠቀም፣ ጋዜጠኞች ደግሞ የሙያ ነጻነት እንዲኖራቸው የከፈሉት ዋጋ ነው እና ኢትዮጵያ ውስጥ በዚህ ሂደት ይሄ ሁሉ ዋጋ ሲከፈል የሚጠበቀውን ያህል ነጻ ሚዲያ በሀገር ውስጥ በተለይ የተፈጠረበት ሁኔታ ብዙ የሚባል አይደለም። አንዴ በጥሩ ሁኔታ መሻሻል ያሳያል። በኋላ ደግሞ ይዳከምና ይዳፈናል። በጣም አስፈሪ ነገር ይፈጠራል። ጋዜጠኞች ይሸሻሉ፣ ይሞታሉ። ስራቸውንም ትተው ፍጹም በቃ ይቅርብኝ ሁሉ ብለው ትተው ወደ ሌላ ነገር ሁሉ የሄዱ ሰዎች እንዳሉ ያው ሁላችንም እናውቃለን እና ኢትዮጵያ ውስጥ መጀመሪያ ዋናው ነገር ህብረተሰቡ ነፃ ሚዲያ ይፈልጋል አይፈልግም? ከሰው ልጅ የመብት ፍላጎትና የነፃነት ፍላጎት አንፃር ነፃ ሚዲያ በጣም አስፈላጊ ነው። ነገር ግን ኢትዮጵያ ውስጥ ቀደም ሲልም እንደሚታወቀው የመንግስት ሚዲያዎች በተለይ መንግስትን መደገፍ፣ ገዢ ፓርቲዎችን መደገፍ ባለስልጣናትን እንከናቸውን ከማውጣት፣ ሙስናን ከማጋለጥ እንዲሁም የሰብአዊ መብት ረገጣዎች ሲፈጸሙ ያንን ተከታትሎ ከመዘገብ ይልቅ የመንግስት ፕሮፓጋንዳ መሳሪያ ሆነው የመንግስትን ፖሊሲ ብቻ እያቀነቀኑ የአዝማሪነት ወይም ደግሞ እንደ ጭራ መንግስት የሚለውን ብቻ ተከትሎ የመሄድ ሁኔታ ስለነበር ህብረተሰቡ በተለይ በመንግስት ሚዲያዎች ፍጹም ተሰላጭቶ እስከ መዝጋት እስካለመከታተል የደረሰበት ሁኔታ እንደነበር ይታወቃል። አሁንም ያ ሁኔታ እንደሚንጸባረቅ ይታወቃል። በነጻ ሚዲያ አማካኝነት የተቋቋሙ የግል ጋዜጦች እንዲሁም ደግሞ የግል ኤሌክትሮኒክስ ሚዲያዎችም ብቅ ብቅ ማለት ከጀመሩ በኋላ በርካታ ጥሩ ስራ የሰሩ ለነጻ ሚዲያ ዋጋ የከፈሉ ቢኖርም ነገር ግን በተሟላ ደረጃ አሁንም ኢትዮጵያ ውስጥ ነጻ ሚዲያ እውን ሆኗል ማለት አይቻልም። ወደ እሱ በኋላ እንመጣለን። የእናንተን ደጋፊዎች ከዚህ የተለያዩ ድምፆችን ከማስተናገዱ አኳያ ባሉታዊ ጫና እንዳያሳድርባችሁ በእናንተ በኩል ግንዛቤ ለማስጨበጥ ምን እያደረጋችሁ ነው የሚለው ላይ። ይሄ ነገር እኔ በስፋት ችግሩ ያለ አይመስለኝም። እንደዚህ አይነት ተጽዕኖ ለመፍጠር በስፋት ህብረተሰቡ ገንዘብ አዋጥቻ ወይም ይህን ድጋፍ አድርግ ያለውና እኔ የምለውን ብቻ አድርጉ ብሎ ጫና የሚያሳድር ከተጽዕኖ አንጻር ብዙ ነው ብዬ አላምንም። ነገር ግን ሪዮት እንዳለችው እንዲህ አይነት አስተሳሰብ ያላቸው ጥቂት ሰዎች አሉ። እዚህ ብቻ ሳይሆን በፊት ሰዓት ላይ በነበርንበት ጊዜ በቻፕተር በድጋፍ ደረጃ ወይም ደግሞ በየወሩ ስለሚያዋጡ እኛ የምንፈልገውን ፖለቲካ ብቻ ማቀንቀን አለበት ሚዲያው እኛ ስለምንደግፍ እኛ ያልነውን ነገር ወይም የእኛን ፖለቲካ ካልደገፈ ወይም የተለየ ሀሳብ ያላቸውን ተጻራሪ ሀሳብ ያላቸውን ሰዎች በሚቀርቡበት ጊዜ ደስተኛ የማይሆኑ ሰዎች አሉ። ግን ከአጠቃላይ ከህዝቡ ቁጥር ጋር በሚታይበት ጊዜ፣ እንዲሁም አብዛኛው ህብረተሰብ መስማት የሚፈልገው ዲቤት ነው ክርክር ነው። የተለየ ሀሳብ ያላቸው ሰዎች መጥተው ለምን አይከራከሩም? ሚዲያው እዚህ ላይ አልሰራም እያሉ የሚወቅሱን ሰዎች ይበዝ ነበር በፊት በነበረ ሁኔታ። ነገር ግን አንዳንድ ጊዜ ከኤዲተሮቹም ወይም ደግሞ ልዩ ኢንተረስት ካላቸው አመራሮችም ጋር በተያያዘ የተለየ አመለካከት ያላቸው ሰዎችን ለማቅረብ ፍላጎት አያሳዩም። እንደ ጋዜጠኞች ነን በምንሰራበት ጊዜ እንዲህ አይነት ስራ ለመስራት በምንንቀሳቀስበት ጊዜ እከሌ የዚህ ፖለቲካ ዓላማ አራማጅ ነው፣ ጥንፈኛ ነው፣ ወይም ደግሞ የኢትዮጵያ ጠላት ነው እየተባለ ሚዲያው ላይ እንዳይቀርብ የሚፈልገው አመራሩና የሚዲያ ስራውን የሚቆጣጠሩ ሰዎች እንደሆኑ ነው የማውቀው። ህብረተሰቡ የበለጠ ዲቤት እንዲኖር ክርክር እንዲኖር ነው አብዛኛው ህብረተሰብ የሚፈልገው። ነገር ግን ደግሞ አንዳንድ ሰዎች ቅድም እንዳልኩት ልክ አመራሮቹ እንዳላቸው አይነት አስተሳሰብ አይነት ያላቸው ሰዎች የግድ እኛ የምናራምደውን ነገር ብቻ አስተጋቡልንም ይሉ አሉ። ለምሳሌ ብሔርተኛው ነው እከሌ ሚዲያ የዚህ ብሔር ጠላት ነው እከሌ የሚባለው ሚዲያ ደግሞ የዚህ ብሔር በጣም ወዳጅና የዚህ ብሔር ደጋፊ ነው እየተባለ ስም የሚሰጠው የሚፈረጅበት ምክንያት የሆነ ፎከስ ዱኖ አንድ ነገር ላይ ብቻ አትኩሮ በሚሰራበት ጊዜ ነው። ነገር ግን እኛ የምንፈልገው እንደ ነፃ ሚዲያ እና ጋዜጠኞች ነን ለመስራት እንደምንፈልግ ሙያተኞች ምንም አይነት አስተሳሰብ ያላቸው በተለይ ኢትዮ ሶስት መቶ ስልሳ አሁን ከተቋቋመ ወዲህ ከዚህ በፊት የነበሩ እንደዚህ አይነት አሰራሮችን በሚያስተካክል መልኩ ለመስራት አቅለን ነው እየተንቀሳቀስን ያለ ነው። ነገር ግን ይሄን የሶስት መቶ ስልሳም ከመሰረት ነው በኋላ በጎፈንድሚም የተሳተፉ እንዲሁም ደግሞ በተለያየ መንገድ ድጋፍ እያደረጉ ያሉ ሰዎች የተለየ ሀሳብ ያላቸውን ወይም ደግሞ ትንታኔዎች በሚሰጡበት ጊዜ እነሱ የሚመስላቸውን አመለካከት ከመካከላችን አንዱ ሳያራምድ ቢቀርና የተለየ አስተሳሰብ ቢኖረው ይሄ ለምን ሆነ ብለው በጣም ጥቂትና በቁጥራቸው በጣም ትንሽ የሚባሉ ሰዎች እንደዚህ የምታደርጉ ከሆነ ከጎፈንድ ድሚ እንወጣለን፣ እንዴት ከሌን ታቀርባላችሁ የሚሉ ሰዎች አጋጥመውን ያውቃሉ። ግን እንደዚህ አይነት አስተሳሰብ ያላቸው ሰዎች ጥቂቶች ስለሆኑ እኛ ደግሞ ቅድም ሪዮት ባለችው መንገድ ለሚገጥሙን ሰዎች ሁሉ እኛ ስለምትደግፉን የግድ አንድ አይነት ወይም የእናንተን ሀሳብ ብቻ ለማራመድ ሳይሆን ነፃ ሚዲያ ሆነን ለመስራት ነው የምንፈልገው። ሁሉም ሀሳብ እንዲሸራሸር እንዲስተናገድ ነው የምንፈልገው በሚል እናስተካክለዋለን። ግን አጠቃላይ ህብረተሰቡ እንደዚህ አይነት ችግር የለበትም። እንደዚህ አይነት ሀሳብ ያላቸው ሰዎች አሉ። ስለዚህ እኛ በአቋማችን በሙያችን መሰረት ሁሉም ሀሳቦች እንዲስተናገዱበት ነው የምንፈልገው ሀሳብ ወሬዎት አሁን እናንተ አንድ ታካይ ድምጽ ሆናችኋል ኢትዮ 360 ሚዲያ ኢትዮጵያ ውስጥ ሚዲያ በዝቷል በውጭም ሆነ በሀገር ውስጥ እንደዚሁ በርካታ ሚዲያዎች አሉ ልክ እንደ ፖለቲካ ድርጅቶቹ ሰብሰብ በሉ አይነት አስተያየቶች የሚሰነዝሩ ወገኖች አሉ በእርግጥ ከ110 ሚሊዮን በላይ ለሆነ ህዝብ አሁን ያሉት የሚዲያ ስርጭቶች በዝተዋል ወይ የጥራቱንስ ጉዳይ ታክሎ ምን መደረግ አለበት ያለሽ በእኔ ያታይ በስተዋል አይደለም። አንተም እንደ ጠቀስከው ይህንን ያህል ቁጥር ላለው ህዝብ አሁን ያለው ሚዲያ እጅግ በጣም ትንሽ ነው ብዬ ነው የማስበው። እንደውም የበለጠ ሚዲያዎች ያስፈልጋሉ። በእርግጥ ሚዲያ ተመስርቶ ተቋቁሞ እንዲቀጥል ለማድረግ በተለይ ከገንዘብ አንጻር ይቻላል ወይ ይህንን ማድረግ የሚለው ነገር ራሱ ችግር ስለሆነ ነው እንጂ የሚቻል ቢሆን የበለጡ ሚዲያዎች የሚያስፈልጉበት ነው ከህዝቡም ቁጥር ቅድም ስንል የነበረውን የተለያዩ ጉዳዮችንም አመለካከቶችንም ለማራመድ ሰውም የተለያዩ አማራጮችን አይቶ የተለያዩ ሚዲያዎችን እያወዳደረ እንዲያይ መብዛቱ የበለጠ ጥሩ ነው ብዬ ነው የማስበው። ቅድም የሰነዘርኩት አስተያየት ገና እኛ እየተመሰረትን ነው። አንድ ሶስት አራት ካልሆነ በስተቀር ዛሬ ምን አለን? ነው እየሰርካን ያለ ነው እያቀረብን አይደለም። ግን ለወደፊቱ ከዚህ ቀደም በነበረው ተሞክሮ ከዚህ ቀደም ነፃ ሚዲያን አስበው ሰዎች ይረዱ እንደነበረ ሁሉ የነበርንበት የሚዲያን ተቋም አንዳንድ ደግሞ ጥሩ ያልሆኑ አዝማሚያዎችና ቅድም አንተም እንደገለጽከው ተወሰነ ገንዘብ አድርጎ የእሱን አመለካከት እንድታራምድለት የሚፈልግ አለ። እኛ ለዛ እሺ አንልም፤ እሺ ብለንም አናቅም። ነገር ግን አሁንም ሰዎች ሲመጡ ለመርዳት፣ ለማገዝ አብዛኛው ገብቶት ነፃ ሚዲያ ፈልጎ እንደሚያግዝ ገልጫለሁ። ቢሆንም አንዳንድ አዝማሚያዎች ደግሞ ስላሉም ከአሁኑ ግልጽ አድርጎ ማለፉ አንዱ መንገዱ ምንድን ነው ስላልክ በእንደዚህ አይነት አጋጣሚዎች ሁሉ ግልጽ አድርጎ ማለፉ፣ ሰዎችም ያላግባብ ገንዘባቸውን እንዳያመጡ፣ የሚጠብቁት ነገር እንዲያውቁት የሚያድረግ ስራ መሰራት ስላለበት ጭምር ነው። በእንደዚህ አይነት አጋጣሚዎች ይህንን ማለት የፈለግኩት ወደ አሁኑ ጥያቄ ስመለስ የጥራትን ጉዳይ በተመለከተ አንዳንዶቹን ሚዲያዎች ሀገር ቤት ያሉትን ለማየት እሞክራለሁኝ። በጣም ከመብዛቱ ጋር ትንሽም ቢሆን የመጣው አንጻራዊ ለውጥ ክፍት ስላደረገው የሚዲያውን ሁኔታ የሚዲያውን ከባቢ የምታያቸው ነገሮች በጣም ደስ የሚሉ ፕሮግራሞች ታያለ ከዚህ ቀደም ቀርበው ማያውቁ ወይንም ደግሞ አይተናቸው ማናቃቸው አይነት የሚገርሙ እንግዶች የሚስተናገዱበት በጋዜጠኝነትም ረገድ ደግሞ ትንሽ ላላ ሲል ሁኔታው ሰዎች አቅማቸውን ማሳየት የቻሉበት ጥሩ ነገር እናያለን። በዛው መጠን ደግሞ ካለው አንጻር ትንሽ ቁጥሩ ጨምሯል፣ እና በስቷል እያልኩ አይደለም። ከበፊቱ አንጻር በዛው መጠን ደግሞ የምታየው ደግሞ ልክ ያልሆኑ ነገሮች አሉ። ጋዜጠኝነትም ስነ ምግባር አንጻር እንግዶች የሚያዙበትን መንገድ አንዳንድ ሚዲያዎች እና አንዳንድ ግለሰቦች ላይ ስታይ ወይንም ደግሞ ስለ ጉዳዩ ያላቸው መረጃ ምን ያህል ነው የሚለውን ስታይ፣ እንደዚሁ ገንዘብ ካለና መክፈት እስከተቻለ ድረስ ተከፍቶም በጣም የማይረቡ ስራዎች የሚቀርቡበትንም ነገር ታያለህ። በዛው መጠን ደግሞ ጥሩ ጥሩ ፕሮግራሞችንም ማየት የቻልንበት ወቅት ነው ብዬ ነው የምገመግመው። ምን አላቸው። አገር ቤት ጉዳይ ተነስቷል፣ ወደዛው ለመሄድ ኢትዮጵያ ውስጥ ያሉት የሚዲያዎች በአሁኑ ወቅት አንድ፣ ምን ያህል ነጻ የሆነ ዲሞክራሲያዊ መሰረት አላቸው? ሁለት፣ በተለይ አሁን የሽግሩን ሂደት ተከትሎ በኢትዮጵያ ውስጥ የታለመው የለውጥ ሂደት ግቡን እንዲመታ እውነተኛ የሆነ ዲሞክራሲያዊ ስርዓት አገሪቷ ውስጥ እንዲቆም ለማድረግ ሚዲያ የጎላ ሚና አለው ከዚያ አኳያ ምን አይነት አዎንታዊ ሚናዎችን እየተጫወቱ ነው? ምንስ ማድረግ ይገባቸዋል? በተጨማሪ ትላለህ። እንግዲህ በሀገር ውስጥ ባለው ሁኔታ የዲሞክራሲያዊ ስርዓት የመገንባት ሂደት በአንድ ጊዜ በአንድ ጀንበር የሚጠናቀቅ እንዳልሆነ ይታወቃል። በሂደት ግን ጉዳዮች፣ ትግልም እየተደረገ እየጎለበተ የሚሄድ ነገር ነው እና ሚዲያ ደግሞ ለእንደዚህ አይነት ሁኔታ ትልቅ ሚና ያለው ተቋም ነው እና በሚዲያ ደረጃ ኢትዮጵያ ውስጥ ከመሰረቱ ጀምሮ በርካታ ችግሮች የነበሩበት ነው። ሚዲያ ሕብረተሰቡን ለመለወጥ በተለይ በተለያዩ ጉዳዮች ላይ ውሳኔ እንዲሰጥ በሚመስለው ጉዳይ ለሕብረተሰብ እድገት፣ ለሀገር እድገት በሚበጁ ጉዳዮች ላይ የተለያዩ አማራጭ ሀሳብ ቀርቦ ዜጎች ውሳኔ እንዲሰጡ ከማድረግ አንጻር መረጃ በጣም ወሳኝ ነገር ስለሆነ በኢትዮጵያ ደረጃ በነበረው ሂደት ውስጥ ዜጎች በዚህ እድል የመጠቀም ሂደታቸው አነስተኛ ነበር ማለት ይቻላል። እንደውም ከዛ ይልቅ ለጭቆና መሳሪያ ሆኖ ሚዲያዎች ከፍተኛ ችግር ሲያደርሱ የነበረው አፈናን በመጠቀም የፕሮፓጋንዳ መሳሪያ ሆነው መንግስትን የሚያገለግሉ ገዢዎችን የሚያገለግሉ ሆነው የቆዩ ናቸው። ነገር ግን በጊዜ ሂደት ህብረተሰቡ ፍላጎት እየጨመረ ሲሄድ እንዲሁም ደግሞ አገዛዝን እየታገለ ህብረተሰቡ የተሻለ ስርዓት ለመምጣት በሚያደርገው ትግል ውስጥ ሚዲያዎችን በዛ ያህል የሀሳብ ነጻነት ቀስ በቀስ እያደገ በዛ መሰረት ደግሞ አስተዋጽኦ ከፍ እያለ መጥቷል እና በዚህ ረገድ ብዙ ዋጋ እንደተከፈለ ይታወቃል። በርካታ ጋዜጠኞች ለመታሰር፣ ለመሰደድ ሁሉ የበቁት ይሄው አይነት ችግር ስለሚያጋጥማቸው እንደነበር እናቃለን እና በኢትዮጵያ ውስጥ በተለይ መንግስት ሚዲያዎች ሚና ጥሩ አልነበረም። ገዢዎች የፕሮፓጋንዳ መሳሪያ ሁነው የአዝማሪነት ሚና የነበራቸው እንደ ጅራት መንግስት ቢሆን ወይም ገዢዎች ምዱትን ብቻ ሲያስተጋቡ እና ህዝቡ ከማንቃት ይልቅ የማደን ቆር ተልእኮ እንደነበራቸው ይታወቃል። ከቅርብ ጊዜ ወዲህ ግን ከቴክኖሎጂ መስፋፋት፣ ከህብረተሰቡ ንቃተ ህሊና ማደግ እንዲሁም ደግሞ ለዲሞክራሲ ለነጻ ሀሳብ ከተከፈለው ትግል እና ዋጋ አንጻር ሁኔታዎች እየሰፉ መጥተዋል። በአሁኑ ጊዜ ካለፉት ሁኔታዎች ጋር ሲነጻጸር አሁን የተሻለ ነገር ጅምር እንቅስቃሴ እንዳለ እናያለን። ነገር ግን ብዙ ያልተለወጡ ነገሮች አሉ። አሁንም በጋዜጠኞች ላይ እስር፣ የእጅ አዙር አፈና ሁሉ እየተካሄደ ይገኛል እና በዚህ መሰረት ነገሮች ሊቆጣጠሩት እንኳን ቢፈልጉ የማይቆጣጠሩት አይነት ጊዜ ላይ ነው ያለ ነው። አሁን እንደምታውቀው ካሳሁን ሶሻል ሚዲያ በተለይ ከመጣ ወዲህ ሲቲዝን ጆርናሊዝም የሚባል ነው። ሁሉም ዜጋ የሚፈልገውን ሀሳብ በሚፈልገው መንገድ እጁ ላይ ባለ ስልክ መጠቀም ይችላል። መረጃዎችን ያደርሳል፣ መረጃዎችን ይቀበላል። እና በፊት በብሮድካስት ሚዲያ ኤሌክትሮኒክስ ሚዲያ ላይ ብቻ ተወስኖ የነበረው፣ በህትመት ሚዲያ ላይ ብቻ ተወስኖ የነበረው ነገር ሶሻል ሚዲያ የሚባለው ፕላትፎርም ከመጣ በኋላ ሁሉም በየሰፈሩ፣ በየቤተሰቡ፣ በየእለት ዕለት የሚከናወኑ ነገሮችን ለመስማት የሚቻልበት ሁኔታ አለ። የኢንተርኔት ዘመን ነው። አንዳንድ ጊዜ መንግስታት ኢንተርኔትን ለማፈን የሚሞክሩበት ሁኔታ አለ። እሱንም ወደፊት የማይችሉበት ሁኔታ እንደሚመጣ አመላካች ነገሮች አሉ። ኢንተርኔት ቴክኖሎጂ መስፋፋት ጋር ተያይዞ ማለት ነው። ሚዲያ በስቷል። ሚዲያ እንደው ሰብሰብ ብትሉ በተባለው ነገር ላይ በመቶ ሚሊዮን አካባቢ ለሚቆጠር የኢትዮጵያ ሕዝብ ሚዲያ በስቷል ብዬ አላምን። በኢትዮጵያ በአስር የሚቆጠሩ ቴሌቪዥኖች ነው ያሉት። ሬዲዮም እንደዚሁ የተስፋፋ አይደለም። በአሜሪካን ሀገር ወደ ከስድስት ሺህ በላይ ሚዲያ ነው ያለው እና ሚዲያዎች የሚጠነክሩትም የሚከስሙትም በሚያበረክቱት በሚያደርጉት አስተዋጽኦ እና በተቀባይነታቸው ላይ የተመሰረተ ስለሆነ በደንብ ሙያውን የጠበቀ ስነ ምግባር ያለው በትክክለኛ ቬሪፋይድ የሆኑ መረጃዎችን የሚሰሩ የጋዜጠኝነትን መርሆ ተከትለው የሚሰሩ ጥራት ያላቸው ፕሮግራሞችን ይዘው እስከመጡ ድረስ መብዛት ነው ያለበት። እንደ ህብረተሰቡ ይመርጣል። ማይሆነውን ደግሞ ተቀባይነት ሲያጣ ራሳቸው እየከሰሙ ይሄዳሉ። በቅርቡ ጠቅላይ ሚኒስትር ዶክተር አብይ አህመድ ለምን በኢንተርኔት በዩቲዩብ ላይ በፌስቡክ ላይ ሁሉም ተናጋሪ ሆነ፣ ሁሉም ያለማው እየገባ ችግር ፈጣሪ የሆነ ይሉ ነበር እና ሀሳቦች ቢንሸራሸሩ ምንም አለ ህብረተሰቡ መምረት መመዘን ስለሚችል ሚዲያ መስፋፋት አለበት ብዬ ነው ማምነው። ነገር ግን በአጠቃላይ ከአነሳው ጥያቄ አንጻር እያደገ የመጣበትና ወደፊትም እየሰፋ የሚሄድበት እድል ነው ያለው። ከሳው ሬዎት አሁን ምናላቸው ያነሳው ጉዳይ አለ። አንዱ በተለይ የመንግስት ብዙሀን መገናኛን አስመልክቶ በገነን በስርአት ባለባቸው ሀገራት ውስጥ ሁልጊዜ የመንግስት ሚዲያ ይኖራል። ዲሞክራሲያዊ በሆኑ ስርአቶች ውስጥ የመንግስት ሚዲያ ብሎ ነገር የለም። የህዝብ ብዙሀን መገናኛ ነው የሚኖረው። ኢትዮጵያ ውስጥ ወደፊት ከዚህ ከሽግግሩ ጋር ተያይዞ ዲሞክራሲን በእውነተኛ መንገድ ለማቆም የመንግስት መገናኛ ብዙሀን በህዝብ እጅ ልክ አሜሪካን ሀገር ውስጥ እንደ ኤንፒአር ወይም ደግሞ አውስትራሊያ እንደ ኤስቢኤስ እና ኤቢሲ የመ የመሳሰሉ፣ በህዝብ መገናኛ ከመንግስት ቁጥጥር ውጭ የሆኑ አይነት ወይም እንደ ቢቢሲ በዛ መልክ መቋቋም ይገባቸዋል ወይ ነጻ መሆን ና የመንግስት ሚዲያ የሚባል ነገር እንዳይኖር ከዛ እጅ መውጣት ይገባዋል። ምክንያቱም በምዕራብ ዓለም የመንግስት ሚዲያ እጅ ከሆነ ሁልጊዜም ፕሮፓጋንዳ ነው የሚሰራጨው ና መንግስት በሌላ በኩል አንዱ ያለበት ኃላፊነት ህዝብን ከፕሮፓጋንዳ መጠበቅ ነው ማለት ዲሞክራሲያዊ መንግስት ከዛ አኳያ ምን መደረግ አለበት የሚል አታያለሽ። አንዱ የሪፎርም አካል ቢሆን ይገባሉ። ከባድ ጥያቄ ነው እንግዲህ በዚህ በአጭር ጊዜ ውስጥ ይሁን ቢባል ራሱ ለመሆን የሚያስችል ሀገራዊ ሁኔታ አለ ወይ የሚለው ነገር ትንሽ የሚከብድ ይመስለኛል። በሂደት ግን መሆን ያለበት ነገር ነው። ምክንያቱም ከመንግስት ፕሮፓጋንዳ መጠቀሚያነት ወጥቶ ለህዝብ እንዲሆን እንደዚህ አይነቱን መንገድ ቢከተል ጥሩ ነው። አሁን ላይ ግን ማድረግ ይቻላል ወይ የሚቻል ሆኖ አይሰማኝም። በሂደት ግን አሁን ለማድረግ የማይቻልበት ምክንያት ምንድን ነው? ምንድን ነው አዋኪው ጉዳይ? አንደኛው እንግዲህ ከበጀት ጋራ የተያያዙ ጉዳዮችን አሁን ብናይ መንግስት ነው ሁሉንም ነገር እያደረገ ያለው። ወደ ህብረተሰቡ በሚመጣበት ጊዜ አጠቃላይ ስትራክቸሩን የመስራት ብዙ ነገሮችን የመቀየር ቅድም ስንል የነበረው ደግሞ የህብረተሰብ አመለካከት ከሚዲያ አንጻር እሺ ከመንግስት የመንግስት ፕሮፓጋንዳ እንዳይሆን አወጣኸው። ከዛ በኋላስ አሁን ባለው ሁኔታ በቂ የሆነ ግንዛቤ አለ ወይ? ይሄንን ለማድረግ አሁን የጠቀስካቸውን የኤን ፒ አር አይነት መንገድ እንዲሰሩ ኢትዮጵያ ውስጥ ያሉ ሚዲያዎች ቢባል በዚህ በአጭር ጊዜ ውስጥ መሆን ይችላል ብዬ አላስብም። ነገር ግን መደላደሉን መስራት ቢጀመር ወደዛ ቢኬድ ግን ጥሩ ነው። ያንን ታስቦ አሁን ላይ መስራት ቢጀመር ብዬ አስባለሁኝ። ግን ይሄንን ትንሽ ማሰብ እና ማጥናት የሚኖርብኝ ጉዳይ ስለሆነ ብዙ ልልበት የምችለው ጉዳይ አይደለም። ምን አላቸው ታክለዋለ በዚህ ላይ ካሰብ ብዙ ጊዜ በዚህ ጉዳይ ላይ አስተያየት ሲሰጥ የምናገረው ነገር ምንድን ነው? መንግስት በተቻለ መጠን እንደው ከዚህ ከሚዲያ ስራ ተጽዕኖና ጣልቃ ገብነት ቢወጣ የሚል እምነት ነው ያለኝ። ብዙ ጊዜ በአፍሪካ ውስጥ ወይም አምባገነን መንግስታት ለስልጣናቸው ለህሉናቸው መሰረት አድርገው ህዝብን የሚጨቁኑበት መሳሪያ ሚዲያ ነው። ሚዲያውን በመጠቀም ነው ከፍተኛ በደል ሲያደርሱ የነበረው ህብረተሰቡን አደንዝዞ የመግዛት ምንም አይነት መረጃ እንዳይኖረው በማድረግ በማፈል ነው ሲጠቀሙበት የነበረው እና አሁን ግን እንደዚህ አይነት ነገር ማድረግ የሚቻልበት ጊዜም አይደለም። በምንም መንገድ ለስልጣን ህልውና መጠበቂያ ማድረግ አይቻልም። መረጃ አሁን ይሄ ግሎባላይዜሽን ባለው ነገር ከመጣ በኋላ ሁሉም ሰው ለመረጃ አክሰስ ክፍት የሆነበት ዓለም ውስጥ እና ምድር ላይ ነው ያለ ነው። እና ከዚህ ነገር እጃቸውን እያወጡ ወደ ግል እየዞረ የግል ሚዲያዎች እየተስፋፉ ቢሄዱ ከዛ በኋላ እንደሁም የተለያዩ አማራጮች ለማግኘት የሚያስችልበት ሁኔታ አለ። በግል ሚዲያ ብቻ ከሆነ በእርግጥ የህዝብ ህሊና የሚሆን ሚዲያ አይኖርም። ምክንያቱም የህዝብ ብዙሀን መገናኛ ከሌለ እነኛ ሁልጊዜ የንግድ ተቋማት ስለሚሆኑ ትርፍ የሚያገኙበትን መንገድ ከማሰላሰል ናል ከዛ ገንዘቡን ስር ተከትሎ ከመሄድ ባሻገር ሚዛናዊ የሆነ አገልግሎት አይሰጡም ለህዝብና ከመረጃ ማቀራረብ አኳያ። ስለዚህ የትኛውም ዴሞክራሲ ሀገር ውስጥ በእርግጥ የህዝብ ህሊና ሆኖ የሚያገለግለው በህዝብ ስር ያለ የብዙሀን መገናኛ ነው ና ነጻ ስለሚሆን የገበያም ሆነ የማስታወቂያ ጫና ስለሌለበት ያ አስፈላጊ አይሆንም ብለ ታስባል። ቀጥሎ ልመጣበት የነበረው ነገር እሱ ነው። ካሳውን ከዚህ በፊት በነበረው እንደዚህ አይነት አከራካሪ ጉዳይ ላይ መንግስት እንደዚህ አይነት ነገሮችን በይዞታው ስር ካላደረገ አብዛኛው ህብረተሰብ ሊጎዳ ይችላል፣ ማግኘት ያለበትን ጥቅም ሊያጣ ይችላል እየተባለ መንግስት የግድ ጣልቃ መግባት አለብኝ እያለ ብዙ ነገር ሲበላሽ ኑሯል። ለምሳሌ የመንግስት ሳይሆን የህዝብ ፐብሊክ ብሮድካስተር የሚባለው ማለት ነው የህዝብ ብሮድካስተር ልክ እንደ ኤንፒአር አይነት ለምሳሌ እናንተ፣ እንዲሁም ደግሞ በመንግስት የሚደገፉም እንደ ቮይስ ኦፍ አሜሪካ አይነት፣ ቢቢሲም እንደዚሁ ከፊል የመንግስት ሆነው የሚሰራበት ሁኔታ እንዳለ አውቃለሁ። ነገር ግን እነዚህ ሚዲያዎች ከሌሎች የግል ሚዲያዎች ጋር ከነፃነት አኳያ ሲገመገሙ በነፃነት የሚሰሩበት እድል አላቸው። በነፃነት እስከሰሩና ተወዳዳሪ ሆነው እስከ ሰሩ ድረስ በተለይ ፖሊሲን ከማስተዋወቅ ለህዝብ ጥቅም የሚውሉ በልማት በማህበራዊ ጉዳይ በጤና በልዩ ልዩ ዘርፎች ላይ በተለይ ታዳጊ በሆኑና የህብረተሰባቸው የንቃት ደረጃ ገና ብዙ የተማረ ህብረተሰብ የለበትም በሚባሉ አካባቢዎች አስፈላጊነታቸው እሙን ነው። ነገር ግን አሁን ባለው ሂደት እስካሁን በነበሩ የስርዓት ታሪካችን ውስጥ ሚዲያዎችን መንግስት የፕሮፓጋንዳ መሳሪያ አድርጎ ከልማት ይልቅ የጥፋት መሳሪያ ሲያደርጋቸው ነው የኖረው። ስለዚህ የህዝብ ሚዲያዎች ቢኖሩ ጥሩ ነው። የህዝብ ከተባሉ ግን በቦርድ የሚመሩ ገለልተኛ የሆኑ ኤዲቶሪያል ፖሊሲያቸው ተጠብቆላቸው እንዲሰሩ መንግስት ጣልቃ ሳይገባ በገለልተኝነት የሚያራምዳቸው ከሆኑ መኖራቸው አስፈላጊ ነው። ህብረተሰቡም ደግሞ የራሱን ጥቅም የሚያስጠብቅባቸው ይሆናል። እስከጠቀሙት ድረስ ይደግፋል። የሚጠቅሙት ካልሆነ ደግሞ ያከስማቸዋል። በዚህ ሂደት ከሆነ ልስማማ እችላለሁ። ጥሩ ነገር ነው። ነገር ግን ከህዝብ ሚዲያ በህዝብ የመንግስት ሚዲያዎች በመንግስት ቁጥጥር ስር ያሉ ፖለቲከኞች የሚመሯቸው የሚያራምዷቸው በእጅ አዙር የሚቆጣጠሯቸው የኢትዮጵያ ቴሌቪዥንና ሬዲዮ እኮ የህዝብ ነው ነው የሚባለው። በህዝብ ግብር የተቋቋመ ነው ነው የሚባለው። የመንግስት ነው እሱ ግን በመንግስት ይዞታ ስር ነው። መንግስት በባለቤትነት ቢመራቸውም ገለልተኛ ሆነው እንዲመሩ እድል ፈጥር ያለው ይላል። ለምሳሌ የመንግስት ሚዲያዎች ቦርድ በገለልተኛ መንገድ የተቋቋመ ነው ከአስፈጻሚ ውስጥ ቦርድ ውስጥ እንዳይገባ ቦርድ የሚመራው አካል የአስፈጻሚው አካል እንዳይሆኑ ተጠሪነቱ ለፓርላማ እንዲሆኑ ሁሉ ይባላል ለስም ነገር ግን እንደዚህ አይነት ነገር ከሆነ በሚል ነው እንጂ ልክ እንደ ኤንፒያር እንደ ኤስቢኤስ እንደዚህ አይነት ሆኖ ህዝብ ብቻው የሚቆጣጠራቸው ከሆነ ጠቀሚነታቸው የጎላ እንደሚሆን ትክክል ነው አንተም ባልከው መሄድ ይቻላል ነገር ግን የፕሮፓጋንዳ መሳሪያው ነው መቀጠላቸው ግን አይጠቅም ከሚል ነው የመንግስት ሚዲያዎችን ሪዮት ቀደም ሲል እንደተነሳው በተለይ በሀገር ውስጥም ያሉትን ሚዲያ ሚና አንስተናል። በውጭ ሀገራትም እንደዚሁ ኢትዮጵያ ተኮር የሆኑ ሚዲያ ተቋማት አሉ በርካታ። እንደዚሁ በውጭ ሀገርስ የሚገኙት አንዱም አዲስ ታካይ ድምጽ ኢትዮ 360 ሚዲያ ነው። እናንተን አክሎ በአሁኑ ወቅት ምን አይነት አዎንታዊ የሆነ ሚናዎች እየተጫወቱ ነው? በአንጻሩስ ምን አይነት አሉ ታዊ የሆኑ ሚናስ አላቸው? በውጭ ሀገር የሚገኙ የብዙሀን መገናኛ ኢትዮጵያ ተኮር ስርጭቶቻቸውን በተመለከተ እንደዚሁም የጥራት ደረጃቸውንም አካቶ እንግዲህ እንደዚሁ ከማየው ከማደምጣው ነው። እዚህም ላይ በቁጥር አውጥቼ ይህን ያህሉ በፕሮግራም እንደዚህ ዝርዝር ነገር የሰራሁት ስለሌለ እንደዚሁ ከማየው እየታይን ትዝብቴን ብቻ ልናገር እንደሚይዛቸው ሰዎች ይለያያሉ፣ ሚዲያዎቹም ብዬ ነው የማስበው እያየው ያለሁት እንደዛ ስለሆነ፣ ገንቢ የሆነ ሚና፣ ትክክለኛ የሆነ ዘገባ የሚያቀርቡ በዚህ አይነት መንገድ ኃላፊነታቸውን የሚወጡ ሚዲያዎች አሉ። በአንጻሩ ደግሞ ከዚህ ተቃራኒም በሆነ መንገድ ብቻ የዩቲዩብ ገቢ የሚያስጨምር ይሁን እንጂ ርዕሶቹን በጣም ልብ ሰቃይ ወይንም ደግሞ ስሜትን የሚነኩ በማድረግ ውስጡ ስትገባ ሁሉ ከርሱ ጋር የሚያያዝ ነገር ሳይኖረው እንደዚህ አይነት ገበያ ብቻ ተኮር የሆነ እንጂ ስለወገን፣ ወገን ስለ ሀገር፣ ስለ ግለሰቦች ሰብና መነካት እንደዚህ ግድ የሌላቸው ገንዘብ ብቻ የሚሰሩም ሰዎች አሉ። እንደዚሁ ደግሞ ኃላፊነት ተሰምቷቸው አስተዋጽኦ በማበርከት ላይ ያሉ አሉ። ሁሉም አይነት አለ ብዬ ነው ያየሁት። ምናላቸውስ ለኢትዮ ሶስት መቶ ስልሳ እን አክሎ በውጭ የሚገኙ ኢትዮጵያ ተኮር ብዙሀን መገናኛ ምን አይነት ዲሞክራሲ ግንባታ ለዲሞክራሲ ግንባታ አዎንታዊ ሚና የተጫወቱ ነው የሚል አታያለ። እዚህ በመገናኛ ብዙሀን ደረጃ ቀደም ሲል እንደተገለጸው በሁለት ከፍለን ብናያቸው በሶሻል ሚዲያ ላይ ያሉት ሜንስትሪም ሚዲያዎች አይደሉም። በሙያውን በጠበቀ መንገድ የሚሰሩ ናቸው ብለን የምናስባቸው አይነት አይደሉም። ብዙ ሰው በስሜት ወይም በፍላጎት ወይም ደግሞ ለሀገር በመቆርቆር በሚል የራሳቸውን አጀንዳ ይዘው በሚፈልጉት መንገድ አንድን ኮዝ ወይም ደግሞ የአክቲቪዝም ስራ ለመስራት የሚጠቀሙባቸው አይነት የኢንተርኔት ሬዲዮዎች፣ የኢንተርኔት ብሎገሮች እና የመሳሰሉት እንዳሉ ይታወቃል። እነሱ እንግዲህ የተለያዩ መረጃዎችን ከማስተጋባት ተጽዕኖ ከመፍጠር አኳያ የሚፈልጉትን ነገር ከግብ ለማድረስ ልዩ ልዩ ሀሳቦች ለሚስተናግዱበት እንደ አንድ አዎንታዊ ነገር አያቸዋለሁ። ነገር ግን ደግሞ ቅድም ሪዎት እንደ እንደጠቀሰችው በጣም እውነተኛ ያልሆኑ በተለይ ቬሪፋይድ ያልሆኑ መረጃዎችን አሉ ባልታዎችን በጣም ልዩ ልዩ ፌክ ኒውስ የሚባሉ አይነት መረጃዎችን በማምታት ሕብረተሰቡን የሚያሳስቱ ሆን ብለው ሰውን ልብ ጆሮ የሚስብ ነገር ብቻ እየፈለጉ መነገጃ ያደረጓቸው በዩቲዩብ የሚገኝ ገቢ ለማግኘት ብቻ ምንም ኃላፊነት በጎደለው ሁኔታ የሚሰሩ በርካታ ናቸው። እንግዲህ ይህን በአንድ በኩል እናያቸዋለን። ነገር ግን ወደ ሜንስትሪም ሚዲያዎች ደግሞ በሚመጣበት ጊዜ በሜንስትሪም ደረጃ ምን ያህል ለዲሞክራሲ አስተዋጽኦ በሚያደርግ መልኩ ወይም ደግሞ ልዩ ልዩ ሀሳቦች እንዲንሸራሸሩ በማድረግ በኩል ምን ያህል አስተዋጽኦ አድርገዋል ብለን በምናይበት ጊዜ አገር ውስጥ ካለው ችግር ያልተናነሰ እዚህም በውጭ ሀገር ያሉ ሚዲያዎች ላይ ችግር አለ። ብዙ ሬዲዮዎች አሉ በዋሽንግተን ዲሲ፣ በአትላንታ፣ በመሳሰሉት እንግዲህ እነዚህ አይነት ሬዲዮኖች ከሁለቱም ላይ የተከፈሉ ናቸው። አንደኛው ያለውን መንግስት ህልውና ለማስጠበቅ ምንም ያህል በህዝብ ላይ በደል ያድርስ፣ ምንም ያህል ችግር ያድርስ፣ ምንም ነገር እንዳልተፈጠረ እያደረጉ ልማት አለ የህዝብ የወጡት አገሪቱ አንዲ በቃ የመንግስትን ፕሮፓጋንዳ በሙሉ መልሰው የሚያስተጋቡ አንዳንዶቹ ከመንግስት በኩል ሆን ተብሎ ድጋፍ እየተሰጣቸው ገንዘብ እያገኙ የሚንቀሳቀሱ እንዳሉ እናውቃለን። ሌሎች ደግሞ የሊሙት በተለይ በተቃውሞ ጎራ ያለውን የፖለቲካ ድርጅት ኢንትረስት መነሻ አድርገው ያንን ብቻ በማቀንቀን ከሙያው በወጣ ሁኔታ የፓርቲ ልሳን እስኪመስሉ ድረስ ሁልጊዜ ተቃውሞን ብቻ የሚያሰሙ እንዳሉ እሙን ነው የምናውቀው ነገር ነው። በሌላ በኩል ግን በኢትዮጵያ ውስጥ የነበረውን የሰብአዊ መብት ረገጣ፣ ልዩ ልዩ ችግሮች፣ እንዲሁም በጎ የሚባሉ እንቅስቃሴዎች ሚዛናዊ በሆነ መንገድ ለማየት የሚሞክሩ ወይም ለመስራት የሞከሩ ሚዲያዎች ይኖራሉ። እነዚህ ሚዲያዎች ግን በሚጠበቀው ደረጃ ባላንስድ በሆነ መንገድ ሁሉንም ሀሳብ በሚያንሸራሽር እና በሚያስተናግድ መንገድ ሰርተዋል ብዬ አላምንም። ፕሮፌሽናል ኢንቴግሪቲ ኑሯቸው ሙያው የሚፈልገውን ስነ ምግባር ተላብሰው ሚዛናዊ በሆነ መንገድ የህብረተሰቡን የመረጃ ፍላጎት በሚያስተናግድ ደረጃ ገና ብዙም የሚቀረን ነገር አለ። ስለዚህ ይሄንን ታሳቢ በማድረግ ልዩ ልዩ ፕሮግራሞችን በመያዝ የተለያዩ አመለካከቶችን በማስተናገድ ፕሮፌሽናል የሆነ ሚዲያ ሆኖ ለመውጣት በተለያዩሳ ትልቅ እቅድ አለው። ይህን ለማሳካት ሁላችንም እየተጋን ነው የሚገኘው ይሄንን ያካተተ ኤዲቶሪያል ፖሊሲ እያረቀቅን ነው የምንገኘው። ስለዚህ የተሟላ ነገር ይዘን ያንን ክፍተት በሚሞላ ሁኔታ ፕሮፌሽናል ሚዲያውንን ለመውጣትና ይህንን ክፍተት ለመሙላት የበኩላችንን ለማድረግ እንንቀሳቀሳለን። ይሄንን መስራት ካልቻልን ግን ተመሳሳይ ነገር የመፍጠር ነው የሚሆነው። ህብረተሰቡ ያን ያለውን ክፍተት ጋፕ ካልሞላንና ካላየን ከሌሎች ሚዲያዎች ነጥሎ አያየንም እና ተመሳሳይ ነገር ደግሞ ሌላም ቦታ ሊያገኘው ስለሚችል ከህብረተሰቡ ብዙ ነገር እየጠበቀ እንደሆነና እኛም ደግሞ ያንን የሚጠበቅብንን ነገር አሟልትን ለመስራት መትጋት እንዳለብን ነው የሚሰማንና በዚህ መልኩ ነው ማየው። ሪዎት ቀደም ሲል እንዳነሳችሁት ሁለታችሁም ፕሮፌሽናል የሆነ የሚዲያ ተቋም ለመገንባት እና አልፎም ባህር ተሻግሮ አገር ቤት ድረስ እንዲደርስ ስርጭታችሁ ትልማችሁ ነው። እዛ ለመድረስ የእናንተ ደጋፊዎችም ሆኖ በአሁኑ ወቅት ያሉ ወይም ሌላ አዲስ ተጨማሪ ወገኖች ኢትዮጵያውያን በምን መልኩ እንዲያግዟችሁ ነው የምትሹት? ከሙያም ሆነ ከቁሳቁስ ወይም ከሌላ አንጻር ይህን ተቋም ለመገንባት መልእክታችሁ ምን ይሆናል? እናመሰግናለን በድጋሚ። እንግዲህ ቅድም እንዳልኩት አሁን ባለንበት ደረጃ የገንዘብም ሙያዊ ድጋፍም የሀሳብ እንዲሁም ደግሞ ለስራው የሚያስፈልጉ ማቴሪያሎችን በዚህ አይነት መልኩ ሰዎች በሚችሉት መልኩ ቢያግዙን በጣም ደስተኞች ነን። የዘረዘርናቸውን አይነት ስራዎች ለመስራት ያስፈልጉናል እና ሌላው ደግሞ ይህንንም ቅድም ብየዋለሁኝ፣ ነጻ ሚዲያ ትልቅ ነጻ ሚዲያ አማራጭ የሆነ ሚዲያ እንዲመሰረት በማሰብ በዚህ መንፈስ ነው የሚያደርጉልን ሁሉ እንዲያደርጉ የምጠይቀው። ሌላው አንዳንድ ጊዜ ለምሳሌ የምትሰራቸው ፕሮግራሞች ላይ ልክ አይደለም ተብሎ የሚታሰብ ከመረጃም ወይም ከሌላ ነገር አንጻር ሲኖር እንደዚሁ የማረም የማስተካከል ሀሳብ የመስጠት ይህም ራሱ አንድ ድጋፍ ስለሆነ እንዲህ አይነት ድጋፍ ያስፈልጋል ሀሳብም ማለት ነው እንግዲህ ልክ ስንሆንም በርቱ በማለት ወይም ደግሞ ልክ ያልሆነ ነገር ላይ ወይም በቂ ያልሆነ ነገር ላይ ወይም ደግሞ ከሙያው አንጻር ልክ አይደለም ከዚህ በላይ መሆን አለበት የሚሉት ነገር ላይ እንደዚሁ አስተያየታቸውን በመስጠት እንዲያግዙን ጠይቃለሁ። አመሰግናለሁ። ምን አላቸው። እስኪ አንተ መልእክት ምን ይሆናል? አዎ እንግዲህ እንደኛ አይነት ሚዲያ በዘላቂነት ሊኖር ካስፈለገ የህብረተሰቡን ድጋፍ በጣም ወሳኝ ነው እንግዲህ ህብረተሰቡ ድጋፍ ሲያደርግ ሚዲያው ሙያውን ጠብቆ እስከሰራ ጥራት ያለው ፕሮግራም ይዞ እስከ መጣ ድረስ እና እውነተኛ መረጃ ይዞ በመምጣት ህብረተሰቡ በተለይ የሚያምነው ክሬዲብል የሆነ ሚዲያ ማስጠር ከተቻለ በሁሉም ህብረተሰብ ዘንድ የሚፈለገው ነገር እና የጎደለው ነገር ይሄ ስለሚሆን ድጋፉ ተጠናክሮ እንደሚቀጥል እናምናለን። ዋናው ነገር የሚጠበቀው ከኛ ከምንሰራው እና ከምናቀርበው እንዲሁም ደግሞ በትጋት የህብረተሰቡን ችግሮች የሀገራችንን ችግሮች በማስተጋባት የተሻለ ሀገር ለመፍጠር የህዝቡን ሁለንተናዊ ችግር በሚፈታ መልኩ በአሁኑ ሰዓት እንደመታቀው ኢትዮጵያ ውስጥ ብዙ በርካታ ችግሮች እንዳሉ ይታወቃል እና በሀገር ደረጃ የሀገርም ህልውና አሳሳቢ የሆነበት ሁኔታ እንዳለ እናውቃለን እና ከዚህ አኳያ የተሟላ መረጃ እያቀረብን የምንሄድ ከሆነ የህብረተሰቡን ድጋፍ ያን ያህል እየተጠናከረ ይሄዳል የሚል እምነት አለኝ። ስለዚህ ከኛ የሚጠበቀው ነገር የበለጠ ትልቅ ነው ብዬ አስባለሁ። ይሄንን ግን እየሰራን ድጋፍ ደግሞ ከህብረተሰቡ ከሌለ ለምሳሌ ቅድም የጠቀስነው ነገር አለ። በሳተላይት እስካልወጣን ድረስ በዩትዩብ ላይ በፌስቡክ ላይ ተወስነን ብንቀር በውጭ ሀገር ያለው ወይም ደግሞ የኢንተርኔት አክሰስ ያለው የህብረተሰብ ክፍል እንጂ ይሰማል። አብዛኛው የኢትዮጵያ ህዝብ በተለይ ሰማንያ አምስት በመቶ በግብርና የሚተዳደር እንዲሁም ደግሞ የአነስተኛ ከተሞች ውስጥ የሚኖር ህብረተሰብ ያለበት ስለሚበልጥ ተደራሽነታችንንም በዛው ልክ የማስፋት ኃላፊነት አለብን። በሳተላይት ላይ መውጣት አለብን። ባለው አማራጭ ሁሉ ፍሪኩዌንሲም ቢሆን ተጠቅመን ወደፊት የተጠናከረ ስራ ለመስራት እና ህብረተሰቡ ጋር ለመድረስ አቅም ያስፈልገናል። እስካሁን እየተደረገልን ያለንን ድጋፍ በእጅጉ ነው የምናመሰግነው ህብረተሰቡን ነገር ግን የበለጠ ድጋፍ ዘላቂ ድጋፍ እስካላገኘን ድረስ ወደፊት ጥሩም ብንሰራ በዛ መንገድ እንዳንደናቀፍ ሁሌም ህብረተሰቡ እንዲደግፈን እንፈልጋለን። ሲደግፈን ደግሞ በገንዘብ ብቻ ሳይሆን ቅድም እንደተባለው የተለያዩ ምሁራን አሉ። ምሁራን ሀሳባቸውን በማካፈል ያላቸውን ዕውቀት ለህብረተሰቡ በማድረስ እኛን እንደ ድልድይ በመጠቀም እነሱም ድምጻቸው አድርገው እንዲጠቀሙበት እና ተሳትፎ እንዲያደርጉ ሌሎች የህብረተሰብ ክፍሎችም እንደዚሁ በተለያየ መንገድ ተሳትፎ እያደረጉ ምክርም አስተያየትም እየሰጡን ድጋፋቸውን እንዲያጠናክሩ እንፈልጋለን። ስህተት በሚኖርም ጊዜ ቅድም እንደተባለው ሁልጊዜም ለመታረም ዝግጁ የሆነ ሚዲያ መሆን አለብን። በሚዲያ ውስጥ ስራ በሚሰራበት ጊዜ አንዳንድ ጊዜ ችግሮች ሊፈጠሩ ይችላሉ። ነገር ግን ይህንን እያረመ መሄድ ሚዲያ እንሆናለን። ነገር ግን ቅድም እንደተባለው አሁን ባለው የኢትዮጵያ የተለያየ የፖለቲካ አመለካከትና ጽንፍ የወጣ ግራና ቀኝ አለ። እርስ በርስ ግጭት ውስጥ የሚከት ብዙ አይነቶች አመለካከቶች አሉና ሴንተሪስት ሆነን አገርን ከማዳን የኢትዮጵያን አንድነት አስጠብቆ ከመሄድ እንዲሁም ህብረተሰቡ የሰለጠነ ፖለቲካ እያራመደ መሪዎቹን ራሱ እየመረጠ የሚሄድበት ስርዓት እንዲመጣ የሚያስችል ተጽዕኖ ፈጣሪ ሚዲያ ለመሆን እኛም እንሞክራለን። ከዛ ውጭ ግን የሆነ ብሔረሰብ ለመጥቀም ወይም ደግሞ አንዱን ለማሳነስ የምንሄድ አልሆንም። ሁሉንም የህብረተሰብ ክፍል ሁሉንም የሰው ልጅ የሀገራችንን የወገናችንን አጠቃላይ የመረጃ ፍላጎት አሟልትን ተጠናክረን መሄድ ነው የምንፈልገው። ስለዚህ ህብረተሰቡ በልዩ ልዩ መንገድ እንዲደግፈን እንፈልጋለን። ለሚደረግልንም አስተዋጽኦ በእጅጉ እናመሰግናለን። ካሳሁን፣ ለሰጠህን እድል በጣም ነው የምናመሰግነው። እግዚአብሔር ይስጥልን። መልካም። ጋዜጠኛ ሪዮት አለሙ የኢትዮ 360 ሚዲያ መስራችና አባል ጋዜጠኛ ምን አላቸው ስማቸው፣ የኢትዮ 360 ሚዲያ መስራችና አባል፣ ስለ ቃለ ምልልሱ እናመሰግናለን። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር።